ዋይፋያችሁ በጣም እየተንቀራፈፈ ካስቸግራችሁ አሁኑኑ እነዚህን ሁለት ሴቲንጎች አስተካክሉ። ሴቲንግ የምትለዋን ከነካችሁ በኋላ አድቫንስድ የሚለውን ትነካላችሁ። ከዛ አይፒ ሴቲንግ የሚለው እናንተ ጋር ዲኤችሲፒ ፕላን የሚሆነው ስታቲክስ አርጋችሁ ትቀይሩታላችሁ ማለት ነው። ከዛ ትንሽ ወረድ ታረጋችሁ በኋላ ደግሞ ዲኤንኤስ ሰርቨር አንድ የሚላለ እሱን ታጠፉትና ያለው ማለት ነው። አዲስ አይፒ አድሬስ ሰጥቷላችሁ ስምንት ነጥብ ስምንት ነጥብ ስምንት ብላችሁ ሰጥቷላችሁ። ከስር ደግሞ ዲኤንኤስ ሰርቨር ሁለት የሚለ እሱንም ታጠፉትና ማለት ነው ስምንት ነጥብ ስምንት ነጥብ አራት ነጥብ አራት ብላችሁ ሰጥቷላችሁ ማለት ነው። ከዚህ በኋላ ኮኔክት ያደረጋችሁበት ዋይፋይ ማለት ነው በጣም ፈጣን ይሆናል። ብርጤነት አሪፍ የሆነ ስፒድ ይኖረዋል ማለት በዚህ መልኩ የዋይፋያችሁን ስፒድ መጨመር ትችላላችሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ይመቻችሁ።